ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአካባቢ በሚገኙ ሀገሮች ስላለው ሁኔታ እና በንዑስ ሀገራቱ በተለያዩ አርእስት ላይ ኢትዮጵያ ባላት ወቅታዊ ግንኙነቶች ላይ አተኩረዋል። በደቡብ ሱዳን በመጀመር በዚያች ሀገር በተቀሰቀሰው የእርስ በርስ ግጭት ሳቢያ ኢትዮጵያ ባላት የኢኮኖሚ ትስስር ምን ያህል ጉዳት አድርሶባታል? ለሚለው በዚህ ግጭት ሳቢያ የኢኮኖሚ ቀውስ እንደሚያስከትል እሙን ነው። የዚህ ተጠቂ የሚሆኑት ደግሞ በመጀመሪያ ራሳቸው የደቡብ ሱዳን ኃላፊዎች ናቸው። ከዚህ ግጭት የትኛውም ወገን ተጠቃሚ አይሆንም። አሁን ግን እየተከናወነ ያለው በመሳሪያ ግጭት ነው። ሕዝብህን ነው የምታጣው። የተፈጥሮ ሀብትህን ነው የምታጣው። የመሰረታዊ የልማት አውታሮችን ነው የምታወድመው። በጦርነቱ እንኳን አሸናፊ ሆነ ብትወጣ ብዙ ነገር ነው የምታጣው። ስለዚህም ነው ከማንኛውም ጦርነት መታቀብ የሚያስፈልገው። የመጀመሪያ ተጠቂዎች ራሳቸው ደቡብ ሱዳናውያን ናቸው። ከዚህ በኋላ የሚቀጥለው ግን በቅርብ የኢኮኖሚ ትስስር ያላቸው ሀገሮች ናቸው። ኢትዮጵያ ይህን ያህልም የኢኮኖሚ ትስስር ከደቡብ ሱዳን ጋር የላትም። እየሰራን ያለነው ነገ በሂደት ትስስር እንዲኖረን ነው። ይህንን ተግባራዊ ያደረጉ እንደ ኡጋንዳ፣ ኬንያ እና ሱዳን ግን ይጠቃሉ። ኡጋንዳ ለምሳሌ ከ200 ሚሊዮን ዶላር በላይ የወጪ ንግድ አላት። ስለዚህ በቀጥታ የኡጋንዳን ኢኮኖሚ ይጎዳዋል። በዚህ አይነት የሚያስከትለውን መገመት አያዳግትም። ሶ ኢት ዳይሬክትሊ አፌክትስ ዘ ዩጋንዳን ኢኮኖሚ ሶ አይ ቲንክ ዩ ካን ጀስት ካልኩሌት ዲስ ዌይ ዘ ኢምፓክት። ኢትዮጵያንና ግብፅን በሚመለከት በአባይ ተፋሰስ ጉዳይ ላይ ለድርድሩ ግብፅ በየጊዜው አዲስ ነገር ታደርገዋለች ኢትዮጵያ እንዴት ታየዋለች? አስፋር አስ ዘ ኢጂፕሽያን ኢሹ ኢዝ ኮንሰርንድ ሌትስ ጊቭ ኢጂፕሽያንስ ዘ ቻንስ ቱ ዲተርሚን ዜር ሊደርስ የግብፅን ሁኔታ በሚመለከት በመጀመሪያ እስቲ ግብፃውያን መሪያቸውን ለስልጣን እስኪያበቁ እድሉን እንስጣቸው። ማንም ቢሆን በእነሱ ቦታ የሚተካ የለም። ግብፃውያን ብቻ ናቸው መሪ የሚሆናቸውን የሚመርጡት። ማንም ይሁን ማን መሪ የሚሆነው ለግብፅም ሆነ ለኢትዮጵያ ብሎም በተፋሰሱ ዙሪያ ያሉት ሀገሮችን በሚጠቅም መንገድ ነው መሆን ያለበት። በግብፅ ሀገር በሚካሄደው ሂደት ላይ መተንተን የለብኝም፣ ሁላችንም በሚጠቅመን ላይ እንጂ ግብፅ ቀውስ ውስጥ የምትገባበትን አንመኝም። ምናልባት ካለው ሁናቴ በመነሳት በግብፅ ያለው ችግር ለኢትዮጵያ ይበጃል ብሎ ማሰብ አይገባም። በፍጹም ይህ አይሆንም። ጵ በረጅሙ ጊዜ በሁለቱ ሀገሮች መካከል ይህ የውሃ ምንጭ ለጦርነት አይዳረጋቸውም ይላሉ? ለተባሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሰጡት መልስ፣ አይ ቢሊቭ ዛት ዘ ትዌንቲ ፈርስት ሴንችሪ ኢዝ ፎር ኮኦፕሬሽን። ሃያ አንደኛው ምዕተ ዓመት መቼም በትብብር የሚሰራበት ዘመን ነው። አብሮ በመስራት ላይ ነው። ምናልባት ልዩነት እንኳ ቢፈጠር በውይይት የሚፈታ ነው። ስለዚህ ጦርነት የሚለው አይታየኝም። የግብፅ መንግስትም ቢሆን ይህንን መሰል መመሪያ የለውም። እስከ ማውቀው ድረስ ግብፅ ይህንን ጉዳይ በጦርነት ወይም በኃይል እፈቷለሁ የሚል አቋም የላትም። ጌታቸው ተድላ ወልደጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ